እናንተ ይሁን አድማጮች፣ ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ የሚተላለፍላችሁ ጋቢና ቪኦኤ ጀመረ። ዛሬ በኢትዮጵያውያን ቀን አቆጣጠር መሰረት መስከረም አንድ የዘመን መለወጫ በዓል እየተከበረ ነው። እንኳን ለአዲሱ 2013 ዓ ም በሰላም አደረሳችሁ። በምሽቱ ዝግጅታችን አዲሱን ዓመት ኢትዮጵያውያን በምን መልኩ እያሳለፉት እንደሆነ የሚዳስስ ልዩ ልዩ ዝግጅቶችን ይዘናል። የመጀመሪያዋን ሳተላይታችንን ወደ ህዋ አምጥቀን ወደ ሌለና እንመጥቃለን ገና ያልነው ባሳለፍነው በ2012 ዓመተ ምህረት ነበር። ጠቅላይ ሚኒስትር አብይ አህመድ አዲሱን ዓመት አስመልክተው ከተናገሩት የተቀነጨበውን የሰማችሁት ሰፋ ያለው ንግግራቸውን በምሽቱ እናቀርብላችኋለን። ዊ ዋንጅራ በአምቦ ከተማ ነው የምንኖረው። የዓመት በዓል ድባብ ደስ ይላል። ትተን ማለፍ ያለብን ጥላቻን፣ ዘረኝነትን ትተን ብናልፍ ደስ ይላል። አሁን ደግሞ የሰማችሁት የአምቦ ከተማ ነዋሪ ከሆኑት አንዱን ነው። የአምቦ ነዋሪዎችን ጨምሮ በኢትዮጵያ የተለያዩ አካባቢዎች ያሉ ሰዎች አዲሱን ዓመት በምን መልኩ እየተቀበሉት እንደሆነ የሚዳስሱ ዘገባዎች አሉን። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና በዓሉን የተመለከቱ ልዩ ልዩ ጥንቅሮችንም አዘጋጅተናል። የምሽቱ አስተናጋጃችሁ ስመኝሽ የቆየነኝ በቅንብሩ ደግሞ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ላሰባሰብናቸው ዜናዎች ሀብታሙ ስዩም አመሰግናለሁ ስመኝሽ። አፍሪቃ ኮሮና ቫይረስን ለመታገል በምታደርገው ጥረት ስኬትና ጉድለት እየታየባት መሆኑ ተገልጸዋል። በያዝነው ሳምንት የዘረመል ጥናት መረብ ቤተ ሙከራዎች ተከፍተዋል። በሌላ በኩል ደግሞ የሀገሪቱ የመጀመሪያው የቫይረሱ ክትባት ሙከራ ተቋርጠዋል። ኦክስፎርድ ዩኒቨርሲቲ ላይ በሚደረገው የክትባት ሙከራ አንዲት ሴት በመታመሟ ነው። የክትባት መድኃኒቱ ሙከራ ለጊዜ ተቋረጠው። የዓለም የጤና ድርጅት የአፍሪቃ ክፍል ስራ አስኪያጅ ዶክተር ማትሺዶ ሞይቲ በተናገሩት መሠረት የዓለም የጤና ድርጅትና የአፍሪቃ የበሽታ መከላከያ ማዕከል በአህጉሪቱ 12 ቤተ ሙከራዎችን እየከፈቱ ነው። በኮቪድ-19 የጸረ መልክ ክትትልና የሐዝ ማስተካከያ ጥናት ያካሂዳሉ። የሞዛምቢክ የጸጥታ ኃይሎች በአማጽያን ላይ ሰቆቃ ሲፈጽሙ ምናልባትም ሲገድሉ የሚያሳይ የሚመስለው የቪዲዮ ምስል ምርመራ እንዲደረግበት እየተጠየቀ መሆኑ የመንግስቱ ባለስልጣኖች ደግሞ እያስተባበሉ እንደሆነ ተዘግበዋል። አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ካቦ ዴላጎ በተባለው ግጭት ያለበት ክልል የተቀረጹ ናቸው የተባሉ አምስት የቪዲዮ ምስሎችና ሶስት ፎቶግራፎች እንዳሉት ገልጸዋል። አንደኛው ምስል እስረኞቹ ሲመቱና በጠመንጃ ሰደፍ ሲደበደቡ ወታደሮቹ ሲስቅ እንደሚያሳይ ብራያን ካስትነር የተባሉ የሰብአዊ መብቱ ድርጅት ከፍተኛ የመሳሪያና የወታደራዊ እንቅስቃሴ አማካሪ ለአሜሪካ ድምፅ ተናግረዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትናንት በዋይት ሃውስ ቤተ መንግስት በተደረገ ጋዜጣዊ ጉባኤ ለምን ለአሜሪካ ሕዝብ ዋሹ የሚል ጥያቄ ከአንድ ጋዜጠኛ ሲቀርብላቸው ድሁም ብለዋል። ጆን ካርል የተባለ የኤቢሲ ኒውስ ቴሌቪዥን የዋይት ሃውስ ዘጋቢ ይህን ጥያቄ ያቀረበው ከዚህ ቀደም ፕሬዚዳንቱ ከጋዜጠኛና ደራሲ ባብ ውድዋርድ ጋር ባደረጉት ቃለ መጠይቅ ስለ ኮሮና ቫይረስ በሽታ ከባድነትና አደገኝነት በሚገባ እንደሚያውቁ ይፋ ከሆነ በኋላ ነው። በሽታው ምን ያክል አደገኛ እንደሆነ እያወቁ የሀገሪቱን ሕዝብ ለማታለለ ሙከራቸውን ለመሸፋፈን ሲሉ ሞት ሞት እያልኩ በመጮህ ላይ እናታች መዝለል አልፈለግኩም ብለዋል። ጋዜጠኛ ካርል ያቀረበውን ጥያቄ አሳፋሪ ነው ካሉት በኋላ ለሁለት ጋዜጠኞች ጥያቄ ብቻ እድል ሰጥተው ጋዜጣዊ ጉባኤውን አቋርጠው ሄደዋል። ሀብታሙን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት የጋቢና ቪኦኤ የአዲስ ዓመት ልዩ ዝግጅታችንን ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን አምሹ። አሁን የዕለቱ አብይ ርዕስ የሚሰማበት ሰዓት ላይ አዲስ አበባ በትላንትናው ዕለት በተመረቀው የወዳጅነት መናፈሻ ውስጥ የአዲስ አመት መግቢያ በይፋ ተበስሯል። ሩብ ሰዓት የቆየው የርችት ተኩስና ዝግጅቱን ያደመቀው የሙዚቃ ድግስ በተጨማሪ የሀገሪቱ ጠቅላይ ሚኒስትር አብይ አህመድ ልዩ መልእክትም በዝግጅቱ ላይ ተሰምቷል። ጠቅላይ ሚኒስትር አብይ አህመድ በንግግራቸው ጠቅላይ ሚኒስትር አብይ አህመድ በንግግራቸው 2012 ጥሎት ያለፈውን የእርስ በርስ ግጭትና የፖለቲካ አለመረጋጋት አውስተዋል። ከዛ ጎን ለጎን በዓመቱ ተመዘገቡ ያሏቸውን የምስራቾች ጠቅሰው ስለ ቀጣዩ ዘመንም መልካም ምኞታቸውን አጋርተዋል። ጠቅላይ ሚኒስትሩ አዲስ አበባ ላይ ካሰሙት ንግግር የተወሰነውን እናስደምጣችሁ። ከብዙ ትውልዶች ጀምሮ ለዘመናት ስናፍቀውና ለዓመታት ስንታገልለት የነበረው የታላቁ ሕዳሴ ግድባችን የመጀመሪያ ዙር ውሃ ሙሌት ያለፈው ዓመት አንዱ ከፍታችን ነበር። የመጀመሪያዋን ሳተላይታችንን ወደ ህዋም ጥቀን ወደ ሌለና እንመጥቃለን ገና ያልነው ባሳለፍነው በ2012 ዓመተ ምህረት ነበር። ወደ ብልጽግና ማማ ሊያወጣ ራዕይ የሰነቀው ከፋፋይና ኋላቀር አስተሳሰቦችን በፍቅርና በመተባበር ይተካው ሀገራችንን ወደሚገባት ልክ ሊያወጣት ራእይ የሰነቀው ብልጽግና ፓርቲ ጥይት እንኳ ኮሽ ሳይል የነበረውን አሮጌ አሳሰብ አስወግዶ የተወለደው በዚሁ ዓመት ነበር እና ሀሮማውያን ወንዞቻችንም እና ቢያታን መልሶልናል። ውሃ ሊያንሰን ይችላል ብለው የሰጉ ጎረቤቶቻችን ውሃው በዛብን እስኪሉ ድረስ አድርሶልናል። እግዚአብሔር ታርቆናል። አሁን ከልባችን መታረቅ ያቃተን እኛ ነን። በ2012 ዓመተ ምሕረት ሲፈትኑን የነበሩ ችግሮቻችን ከድሮ የተሻገሩ ብቻ አይደሉም። አዳዲስ ችግሮች ብቻም አልነበሩም። አንዳንዶቹ ውርስ ችግሮች ናቸው። ዘመናትን ከእኛው ጋር የኖሩ እየተንከባለሉ፣ ከትውልድ ትውልድ እየተወራረሱ ዛሬ ላይ የደረሱ ናቸው ድህነትና ኋላ ቀርነታችን፣ ያልተገራ የሕግና የፍትህ አረዳዳችን፣ ደካማና ሰንካላ የዲሞክራሲ ልምምዳችን፣ ተቋማትን ለመገንባትና ለማጽናት ደካሞች መሆናችን ሳይከፈል የኖረ ዕዳ ሆኖብናል። የቀድሞ ትውልድ ይህንን ዕዳ ከፍሎልም ቢሆን ኖሮ እኛ ዛሬ የመከራው ገፈት ቀማሾች ባልሆን ነበር። ነገር ግን እኛም ዛሬ መፈጸም ካልቻል የሚቀጥለው ትውልድ በመከራ የሚቀጥል ይሆናል። መቀጠል ከመናገሻው አዲስ አበባ ወደ ሰሜን አቅኝተን የትግራይ ክልል ውስጥ እንገኛለን። ከሰሞኑ አወዛጋቢ ክልላዊ ምርጫ ያስተናገደችው ትግራይ አዲስ ዓመት ዋዜማን በሮማኖት አደባባይ በልዩ ዝግጅት አክብራለች። የመቀሌው ዘጋቢያችን ሙሉጌታ ጽብሐ በቦታው ተገኝቶ በዕለቱ ስለተከናወኑ ልዩ ልዩ ጉዳዮች ሊያጋራን የሚከተለውን አሰናድቷል። የ2012 ማጋባደጃ የ2013 ደግሞ ለመቀበል በመቅለ ከተማ ሰማዕታት ሐውልት በነበረው አከባበር በትግራይ ምርጫ ለተሳተፉ ህወሓት፣ ባይቶና፣ ሳልሳይ ወያንም የትግራይ ነፃነትና አሴምባ ፓርቲዎች በክልሉ ባለሀብቶች ሽልማት ተበርክቷል። የክልሉ ባለሀብቶች በጋራ ገንዘብ አዋጥተው ለአራቱ ፓርቲዎች እያንዳንዳቸው አንዳንድ ሚሊዮን ብር ለአሴምባ ደግሞ 250 ሺህ ብር አበርክቷል። አቶ ዘርኡ ገብረ ሊባኖስ የተባሉ ባለሀብት ደግሞ ለአምስቱ ፓርቲ ተዋጊዎች እያንዳንዳቸው አንዳንድ ሚሊዮን ብር ለክልሉ መንግስት ደግሞ 15 ሚሊዮን ብር አበርክተዋል። በመድረኩ የተገኙት የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ለ2013 እንኳን አደረሳችሁ ብለው መልእክት አስተላልፏል። ምክትል ርዕሰ መስተዳድሩ በመድረኩም ለትግራይ ህዝብና ለኤርትራ ህዝብ ብለው ባስተላለፉት መልእክት የትግርኛ ቋንቋ የተጠቀሙ ሲሆን ለኢትዮጵያ ህዝብ ብለው በተለይ ደግሞ ለአማራ ህዝብና አመራሮቹ ደግሞ በአማርኛ ቋንቋ ነው መልእክት ያስተላለፉት። የትግራይ ምርጫ በድል መጠናቀቁና ይህ ምርጫ በዓለም ህዝቦች የራስን እድል በራስ የመወሰን መብት ታሪክ የሚያኮራ አዲስ ፍጻሜ ነው ብለውታል። ይህ ምርጫ ትግራይ ለሚቀጥሉት አምስት ዓመታት የሚያስተዳድሩ የተመረጡበት ነው በማለትም ገልጸዋል። በምርጫው ቀን ሂደቱ ለማደናቀፍ የተወሰነ ሙከራ ቢደረግም አልተሳካም ብለዋል። የትግራይ ህዝብ ምርጫ የሚወስነው የትግራይ ክልል መንግስት ህወሀት ወይም ሌሎች ፓርቲዎች ወይም ሌላ አካል አይደለም። የራስን እድል በራስ የመወሰን መብቱ በሚመለከት የትግራይ ህዝብ የሁሉም የበላይ ነው። ዳኛው፣ ይግባኝ ሰሚው፣ የመጨረሻ ውሳኔ ሰጪው የትግራይ ህዝብ ብቻ ነው። አንቀጾች እየቆጠሩ መተርጎም ጊዜ ማባከን ካልሆነ በሕዝብ ውሳኔ ፊት ፋይዳ የለውም። የትግራይ ሕዝብ የራሱን ዕድል በራሱ መወሰን መብቱ የራሱ በመሆኑ የሕዝብ ውሳኔ ከመቀበልና ከማክበር ውጪ ሌላ አማራጭ መዳሰስ የቆጡ አውርድ ላይ ግብቷን ጣለች እያስከትል እንደሆነ እንጂ ሌዳ ፋይዳ እንደሌለው ከወዲህ መገንዘብ ይጠቅማሉ። ለትግራይ ክልል በቅርብ ርቀት የሚገኙት የአማራ ክልል ህዝቦች እንደሚገነዘቡት በክልሉ አመራር የሚታገዙ ታጣቂዎች ትናንት ታሪካዊ ምርጫችን ለማደናቀፍ ያዙን ልቀቁን ሲሉ የነበሩ ቢሆንም በትግራይ ህዝብና የጸጥታ ኃይል መቆም እንደማይችሉ ለምስክር መቅረብ ይችላሉ። የአማራ ክልል አመራር በ2013 ዓ ም አፋችሁ፣ ሚዲያችሁ ስለ ትግራይ ማውራቱ የሚያበቅ አመት አመት እንደሚሆን ተስፋ እናደርጋለን። ስለ ራሳችሁ፣ ስለ ምስታግራት ህዝብ ማሰብ፣ መስራት፣ ማገልገል ጀምሩ፣ ወይም ማገልገል ለሚፈልጉና ለሚችሉ ቦታቸውን ያለግርግር ግርግር ልቀቁ። ምርጫው የተሳካ እንዲሆን የትግራይ ህዝብ ከፍተኛ አስተዋጽኦ አድርጓል፣ ሊመሰገንም ይገባል ያሉት ዶክተር ደብረጽዮን በተለይ የክልሉ ወጣቶች በትዕግስት መጨረሻው ላይ እንዲደርስ በማድረጋቸው ምስጋና ይገባቸዋል በማለት ገልጸዋል። የትግራይ ህዝብ የራሱን እድል በራስ የመወሰን መብቱ የራሱ በመሆኑ የህዝቡ ውሳኔ ከመቀበልና ከማክበር ውጭ ሌላ አማራጭ መዳሰስ ሌላ ችግር ሊያስከትል ይችላል ሲሉም ተናግረዋል። የትግራይ ህዝብና የአማራ ህዝብ ለማጋጨት ብዙ ጥረት ተደርጓል ያሉት ዶክተር ደብረጽዮን በዚህ ሂደት የአማራ ህዝብ ከትግራይ ህዝብ አንጋጭም ብሎ ስለታገለ የከፋ ነገር አልተፈጠረም። በዚህም ለህዝቡ ክብራለን ብለዋል። በተገባደለው 2012 ዓ ም የአማራና የትግራይ ህዝብ ለማጋጨት ያልተደረጉ ሙከራዎች አልነበሩም። የመሬት አስመላሽ ነፃ አውጪ ኮሚቴዎችና ሌሎች የተፈለፈሉ በማሰማራት ተነግ የምትባል ፍጡር እስካለች ድረስ የአማራ ህይወት ከምስቅልቅል አይወጣም እያሉ የህዝቡን ስቃይ ለማራዘም ሙከራ ቢያደርጉም የአማራ ህዝብ ማጭወርወሩ ይውቃችሁ፣ የራሳችሁን ችግር ፈትሹ፣ ከትግራይ ህዝብ ጋርም አንጋጭም፣ እረፉ እያለ የከፋ ጉዳት እንዳይደርስ በምታገሉ ለአማራ ህዝብ ያለን ክብር ደግመን መግለጽ እንፈልጋለን። 2013 በህዝብ ህይወት ኑሮና ጊዜ መቀለድ የሚቆምበት አመት ይሆናል ብለን ተስፋ እናደርጋለን ብለዋል ዶክተር ደብረጽዮን። በትግራይ ህዝብ ላይ ከውጭ ኃይልም ጭምር እየተባበራችሁ ሁሉንም አይነት ግፍ በመፈጸም ላይ የምትገኙ የድሮና አዳዲስ አህዳውያንና ሌሎች ተስፈኞች ተላላኪዎችና ከተላላኪ በታች የሆናችሁም ሁሉ ማሳወቅ የምንፈልገው የትግራይ ህዝብ የማያከብር ጨው ለራሱ ብሎ ይጣፍጥ ሲሉ ነው ጠንከር ያለ ማስጠንቀቂያ አዘል መልእክታቸው ያስተላለፉት። ለኤርትራ ህዝብ ብለው ባስተላለፉት መልእክት ደግሞ ያለፈው የምንማርበት እንጂ በዛ ተተክለን አንኖርም ብለዋል። 2013 በሁለቱም ህዝቦች መካከል ግንኙነት እንዲጠናከር የሚያስችሉ ስራዎች እንዲሰሩ ተስፋችን ብርህ ነው ብለዋል። አብናይ ቀደም ደርፍን ዛንታን ዝተሸፈኑ መራህቲ ዝምድና ህዝብታትና ምዕሩ ከይኸውን የዕንቅፉ ጥራሕ እንተይኮነ ሕሉፍ ሓሊፎም ምስ ናጽነት ኤርትራ ዘየቕበሉን ዶብና ቀይሕ ባሕሪ እዩ ምስ ዝብሉን ዓሪኾም የድሮ ዘፈኖችና ትርክት ላይ የቆሙ መሪዎች የህዝቦች ዝምድና የተስተካከለ እንዳይሆን እያደናቀፉ ያሉ ብቻ ሳይሆን እልፍ ብለውም የኤርትራ ህዝብ ነጻነት ከማይቀበሉና ድንበራችን ቀይ ባህር ነው ከሚሉት ጋር ጓደኝነት መስርተው ለኤርትራ ህዝብ ነጻነት ለቆመው የትግራይ ህዝብ ለመበደል ያላሴሩት ሴራ የለም። አሁንም ከኤርትራውያን ወንድሞቻችን ጋር እየተወያየን ወደፊት እንድንቀጥል ፍላጎታችን መሆኑ ለመግለጽ እንወዳለን ነው ያሉት። ምርጫው በስኬት እንዲጠናቀቅ መርህ ተከትለው ለደገፉ ኤርትራውያን እናመሰግናለን በማለትም ገልጸዋል። አዲሱ ዓመት የሰላምና አብሮ የማደግ እንዲሆን ምኞታቸውን ገልጸዋል። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለም Cherish <speaking in foreign> my <language> ሙሉጌታ ጽብሃን ከመቀሌ ላደረሰን ዘገባ እናመሰግናለን። እያዳመጣችሁት ያላችሁት ጋቢና ቪኦኤን የበዓል ልዩ መሰናዷችንን ነው። ዝግጅታችን ይቀጥላል። ቀጣዩ ዝግጅታችን ወደ ኦሮሚያ ክልል ይወስደናል። በአምቦ የሚገኘው ዘጋቢያችን ናኮር መልካ የአምቦ ነዋሪዎችን አዲሱን አመት በምን መልኩ እየተቀበሉት እንደሆነ ጠይቋል። ወደዛው ንለፍ። መሊሳ ኤዴታ እባላለሁ። በአምቦ ዙሪያ በቶኬ ኩታዬ ወረዳ በጉደር ከተማ ነው የምኖረው። ይበስ በሚል የአዲስ አመት በዓል ላይ በመገኘቴ ደስታዬ ልዩ ነው። በኢትዮጵያውያን በሙሉ በሀገራችን ላለው ሕዝብ በሙሉ በተለያየ የእምነት ደረጃ ያላችሁ በሙሉ ፈጣሪያችሁን አምላካችሁን ልክ መሰግነ እድል ስላገኛችሁ፣ በዚህ አጋጣሚ በተሰጠኝ እድል እንኳን ተሳላችሁ፣ እንኳን ተሻገራችሁ፣ እንኳን የምታመልኩት አምላክ ታደጋችሁ፣ ከሁሉ ከብዙ አደጋ አስመለጣችሁ። ላለው በማህበራዊ እና በኢኮኖሚያዊ ጉዳይ ደግሞ እግዚአብሔር በፈቀደው ልክ ሰውን ደግሞ እንደ ሰው ማሰብ የሚችለው ልክ ጤናማ አእምሮን አለንና ሰላምን መፍጠር መግባባ፣ መቀባበል፣ በመገማመጥም ጭምር ወደፊት ኢኮኖሚን ከማሳደግ የሰላምን ድንበር ከማስፋት አንጻር የሚያኮራል ባህል ስላለ እያየን እንንቀሳቀሳለን። በሚገምር ይህም ወደፊት ሀይል ባለው ልዩ ፓወር ባለው ይንቀሳቀሳል የሚል እምነት አለኝ። መልካም አዲስ አመት። በጣም አመሰግናለሁ። ሀዊ ዋግጅራ ቧንቦ ከተማ ነው የምንኖረው። የዓመት ዋልደባብ ደስ ይላል። ትተም ማለፍ ያለብን ጥላቻን፣ ዘረኝነትን ትተም ብናል ደስ ይላል። በ2012 ዓ ም ብዙ ችግሮች ተፈጥረዋል። በ2013 ግን ችግሮች እንዳይፈጠሩ የሀገራችን የፖለቲካ ሁኔታም እንዲረጋጋ ዓለምን እያመሰ የሚገኘው የኮሮና ቫይረስ ወረርሽኝም እንዲጠፋ እመኛለሁ። ስሜ በወንሳት አዲስ ይባላል። ስምንተኛ ክፍል ተማሪ ነኝ። አስራ አራት ዓመቴ ነው። የወደፊት ተስፋዬ ሰላም እንዲሆንልን ለሀገራችን እመኛለሁ። አንድነትን፣ መተሳሰብን እመኛለሁ። ጎበዝ መሆን እፈልጋለሁ። ጥሩ ቦታ መድረስ በቤተሰቦቼ ሰላምና ፍቅር እመኛለሁ። በአለም ዙሪያ ያላሉ ህጻናቶች እንኳን አደረሳችኋለሁ። ኮሮናን በተመለከተ በሽታው እንዲጠፋ እመኛለሁ። ጣፍቶ በአንድነት አብረን እንደምንመለስ ተስፋ አድርጋለሁ። አመሰግናለሁ። ታደሰ ይባላለሁ። ወደ 2013 ተዋደን ተፋክረን ብንኖር ለሀገሪቷ ምርከት ለሁሉም ነገር ጥሩ ነው ብዬ ያስባለሁ። ሁሉም ሰው እኩል መታየት አለበት። በመንግስት ህዝቡን አፋቅሮ ማኖር መንግስት እንዲፋቀሩ ማድረግ ብሔር ብሔረሰቦችን አንድ ላይ አድርጎ እሱም እንዳለ መደበር እንዳለ አንድ ላይ በፍቅር እንዲጀምሩ ማድረግ አለበት እና ሁለተኛ ደግሞ ብዙ ቦታ ግድያ አለ። መንግስት መቃል ከሌላ መቃል የሚገደሉ ሰዎች አሉ። ንጹሃን እንደም እየፈሰኑ ከምንም ብሔር ሰው እንዳይሞት ቢያረግ መንግስት ይህን ጥላቻ ያቆማል ብዬ አስባለሁ። በሽታውን እንዲጠፋ መንግስትም ስራ መስራት አለበት፣ ህዝቡንም ማስተማር አለበት። ህዝቡም ደግሞ እንደመጀመሪያው እንደፈራ በጥንቃቄ ቢጓዝ ይህ በሽታ መቋቋም ይችላሉ ብዬ አስባለሁ። የአምቦ ተወላጅ ነኝ፣ ጎርፌ ጉርሜሳ እባላለሁ። ሁለት ሺ አስራ ሁለት ላይ ያሳለፍ ነው የጭንቅ ሰአት፣ የብጥብጥ ሰአት፣ የውከት ሰአት እንዲቀር እመኛለሁ በ2013 ሰላም እንዲሆን፣ አንድነት ፍቅር እንዲኖረን ብለዚህ ጸልያለሁ። አለመስማማት አለመደማመጥ ቀርቶብን በአዲሱ አመት መስማማት መደማመጥ ቢሆን ቢኖር፣ እድገት ብልጽግና፣ አንድነት መተሳሰብ እንዳለ አለ። ግን እንደ በፊቱ አይደለም። አሁን በጣም ቀንሷል በዚህ በኮሮና ምክንያት። ይሄ ነገር ቀርቶ የኮሮና በሽታም ከሀገራችን ጠፍቶ እንደገና በአዲስ ፍቅር መተሳሰብ፣ ፍቅር አንድነት እንዲኖረን እመኛለሁ። በአዲሱ አመት ከዛ ከ2012 የበለጠ መተሳሰብ ፍቅር እንዲኖር እጸል ያለውኝ እመኛለሁ። ሁላችንም ለኢትዮጵያ ህዝብ መልካም አዲስ አመት ይሁን። ባርዲ ኩማላማ ፊ ኩዳላማ ሰበቦታ አደዳቲኒ ውማ ዋኒ ባየኒ ረኪነ ጉደቴ ጅራ በ2012 ዓ ም በተለያዩ ምክንያቶች ችግሮች ሲፈጠሩ ነበር። በአለም ዙሪያም የተፈጠረው የኮቪድ-19 በሽታም በሰዎች ላይ ትልቅ እንቅፋት ፈጥሮ ነበር። እንደ ሀገራችንም ያለመረጋጋት ችግር በበርካታ ቦታዎች ሲስተዋል ነበር። የምንወደውን ድምፃዊ ሀጫሉን ያጣንበትና ክፉኛ ያዘንበትም ዓመት ነበር። በ2013 ዓም ፈጣሪ ሰላሙን እንዲሰጠን፣ ሀገራችንን ሰላም እንዲያደረግልንና ሀገራችንም እንድትለማ ትልቅ ተስፋ አለኝ። ሚሶማ አድማጮች፣ በተቀሩት የኢትዮጵያ ክልሎች የተካሄዱ የአዲስ ዓመት የአከባበር ስርዓቶችን የሚቃኙ ዘገባዎች ከምሽቱ ሶስት ሰዓት ላይ በሚጀምረው መሰናዶ ይቀርባሉ። ከወዲሁ እንድትከታተሉ እንጋብዛለን። የጋቢና ጉዟችን ከአሜሪካ ድምጽ ይቀጥላል። እያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። ዛሬ የኢትዮጵያ ጎረቤት አገር በሆነችው ኤርትራም ደማቅ ክብረ በዓል እየተካሄደ ነው። የአስመራው ዘጋቢያችን ብርሃነ በረሀ ቅዱስ ዮሐንስ ተብሎ የሚጠራው የኤርትራውያን ልዩ በዓል የሚያስቃኝ ዘገባ ልኮልናል። ቀጥሎ ይቀርባል። የግዕዝ የአዲስ ዘመን መለወጫ ወይ የቅዱስ ዮሐንስ በዓል በኤርትራ በድምቀት ተከብሮ ውሏል። የኤርትራ የኦርቶዶክስ ተዋህዶ ቤተ ክርስቲያን አቃቢ መንበር ብፁዕ አቡነ ጴጥሮስ በዓሉን አስመልክተው ለህዝበ ክርስቲያን የእንኳን አደረሳችሁ መልእክትም አስተላልፈዋል። ብፁዕ አቡነ ጴጥሮስ በመልእክታቸው ለሁሉም በአገር ውስጥና በውጪ ለሚኖሩ ኤርትራውያን፣ በሽታ ላይ ላሉ ሰዎች፣ ለጤና ባለሙያዎች፣ ለመከላከያ ሰራዊትና በማረቢያ ቤት ለሚገኙ የህግ ታራሚዎች እንኳን ከዘመነ ዮሐንስ ወደ ዘመነ ማቴዎስ አሸጋገራችሁ ካሉ በኋላ አለማችን በኮሮና ቫይረስ ወረርሽኝ በከባድ ፈተና እያለፈች ባለችበት ወቅት ኤርትራ በጠንካራ የህዝብና መንግስት ጥረት በበሽታው የሞተ ሰው ካልታየባቸው ጥቂት ሀገራት አንዷ መሆኗ ተመስገን የሚያስብል ነው ብለዋል። ብፁዕ አቡነ ጴጥሮስ አያይዘውም ካለፈው ነሐሴ ወር ጀምሮ በኤርትራ የታየው የበረሃ አንበጣ ወረርሽኝ በህዝብ በመከላከያ ሰራዊትና በግብርና ባለሙያዎች በተደረገው የጋራ ጥረት ብዙ ጉዳት ሳያስከትል ቁጥጥር ስር እየዋለ በመሆኑ ትልቅ ምስጋና የሚያሰጥ ስራ እንደሆነ አስገንዝበዋል። አቡነ ጴጥሮስ በመጨረሻ ያለው ለሌለው ማካፈልና መረዳዳት የኤርትራ ሃይማኖትና ሀገራዊ የባህል እሴት እንዲሁም የህብረተሰቡ አንድነትና ትብብር መገለጫ መሆኑን ጠቅሰው እንደ ሁልጊዜው በአገር ውስጥና በውጭ የሚገኙ ዜጎች ችግረኞችን አረጋውያንንና ወላጅ አልባ ልጆችን እንዲረዱ ተማጽነዋል። ቪኦኤ ያነጋገራቸው የአስመራ ነዋሪዎች በበኩላቸው በዓሉን በጥሩ ድባብ እያከበሩት እንደሆነና በአካባቢያቸው በሚገኙ ጊዜያዊ የመገበያያ ቦታዎች ለአመት በዓል የሚያስፈልጋቸውን ነገሮች በተመጣጣኝ ዋጋ እያገኙ እንደሆነ ተናግረዋል። ነጻነት አስመላሽ እባላለሁ። የአስመራ ተቀማጭ ነኝ። እንቁጣጣሽ በዓል በጣም ቆንጆ በዓል ነው። የአመት መቀየሪያ በዓል ማለት ነው። በአካባቢያችን ደግሞ በቆንጆ ሁኔታ ይካሄዳል። ያለው ባለው ሁኔታ በኮሮና ተዘግቶ ስለነበር አሁን ግን ቆንጆን ያለ ነው። ከበፊቱ አሁን የዋጋው ጉዳይ ደህና ነው። በተለይ ከፋሲጋ በዓል በበለጠ አሁን ትንሽ የሱቅ ስለተከፈቱ ዋጋው ጎሏል። በፊት ዝግ ስለነበረው ስለማይገኝ ይወደድ ነበር። አሁን ግን ቆንጆ በጎች እስከ ሺ ሺህ መቶ የበለጡ ሽህን ሁለት መቶን ይገኛሉ ዶሮም እንደዛ ከመቶ ሰማኒያ እስከ ሁለት መቶ እንቁላልም እስከ አምስት ብር፣ እነ ሽንኩርት እነ ቲማቲምም እስከ አስራ አራት እስከ አስራ አምስት ብር አለ። ሽንኩርት ቆንጆ ነው ምንለው። ፍየልም እንደዛ ዘጠኝ መቶ እስከ ሺ ዘጠኝ መቶ ቆንጆ ይገኛል። ፎሮም ጋይም ይባላሉ። ለሁላችን የሰላሚ ፍቅር በዓል ያደርግልን። ቅዱስ ዮሐንስ ታታሹ አመት በአሉ ድባብ በጣም ደስ ይላል ካሳለፍ ነው የፋሲካ በዓል ጋር ሰና ወዳድረው አሁን በቅርብ አካባቢ ብዙም እንቅስቃስ በደለበት በኢንዲቪጅዋል አካሄድ ሲንግል ሆነን ያው አቅማችን ያህል የሆኑትን ገበያ ላይ ሄደን እያገኘን ነው። አዎች የምታያት ያለው ፍየል ስድስት ከሀምሳ ነው የገዛኋት። ያለው የገበያ ሁኔታ ከስድስት እስከ ዘጠኝ መቶ ብር ይደርሳሉ ፍየሎች። በጎችን ስንገመግም ደግሞ እስከ ሺ ሁለት መቶ ይደርሳሉ። ሺ ሶስት መቶ የሚሏቸውም አሉ። ዶሮዎችም ከመቶ ሀምሳ ሁለት መቶ ብለው ሸጡልናል። ያሉት ደህና ነው። በቃ ገበያው ደህና ነው። የህዝቡ እንቅስቃሴ ደህና ነው። አቅምህን በቃ ስለዚህ ደህና ነው ያለው እንቅስቃሴ ጥሩ ነው። አስተያየት ሰጪዎቹ በእንቅስቃሴያቸው የኮሮና ቫይረስ መከላከያ ዘዴዎችን እንደሚጠቀሙ ተናግረው የመልካም ምኞት መልእክታቸውን አስተላልፈዋል። የኮሮና አያያዝ መንግስት በጣም ጥሩ ነው፣ ምክንያቱም ምንም እንቅስቃሴ የለም፣ ዲስታንስን እየጠበቅ ይሄ ባህባር ሆነ ገበያ መሄድ የለም። የሰው መብዛትና የሰው እንቅስቃሴ በብዛት መታየት ለበሽታው የበለጠ ስለሚሆን መንግስት ደግሞ ይህን ተረድቶ አስቀድሞ ጥንቃቄ በማድረግ አሁን ገበያ አካባቢ ላይ ነው ያለው። አገበያው አሁን እኛ እንደምታየው እዚህ አካባቢ ነው ያለው፣ ነው የምንኖርበት አካባቢ ነው። እዛ ነው ደግሞ ይህን ገበያ የምናደረጋ ያለ ነው። ስለዚህ በጣም ጥሩ ነው ያለው ከካለው የኮሮና ሁኔታ ጋር ህዝቡ እናቶቹ፣ ልጆች፣ ወጣቶች፣ አባቶች ሁሉም ገበያው ላይ አንዱን ሰው በማሳተፍ እንደገለጽኩ ዋጋ በመሸመት በጣም ጥንቃቄ ባለው እኔ ችን ገዛሁ ፍየል እየሄድኩ ነው። አንድ ነን የሚመስል ደግሞ እዛ ጋ ሁኑ እየገዛ ነው። አሁን በእንደዚ አይነት መንገድ ንሚሄድ ያለው ምክንያቱም ይሄ ባንድ ላይ የሆነ ህዝብ መብዛት እንቅስቃሴ የለም። በአጠቃላይ አሁን ስናየው ጥሩ ነው ያለው በቃ የገበያው ሁኔታ፣ የህዝቡ መንፈስ ለበለጠ በቃ የሰላም የፍቅር ምኞት ነው ሚገልጽ ያለው ስለዚህ፣ እኔ ደግሞ ይህን ነው የምመኘው። ለሁሉም ሀገር ውስጥ ላሉ፣ ውጭ ሀገር ላሉ የኤርትራውን ዜጎች እዚሁም ኢትዮጵያውያን፣ ሁሉንም ሰላምና የፍቅር ምኞቴ ለመግለጽ ፈልጋለሁ በዚህ አጋጣሚ። በገበያ ቦታ ምናምን ትንሽ ሰው ቀራረባል። የሚደረግ ነገር ስለሌለ የገበያ ጉዳይ ግን የግድ ገበያ ላይ ይገናኛል። እሱ ነው ትንሽ የሚደረግ ነገር ስለሌለ ደግሞ የግድ ትገናኛለህ እንጂ ሌላ ቦታ ሰው በየቤቱ ነው። እንግዳ ሲመጣም ፈርተህ ምን ብለህ ነው የምታልፈው? በጣም ቆንጆ ነው የሚካሄደ ያለው። እግዚአብሔር እንዳለ ነው ሰላም አድርጎልን ከወንድሞቻችን ከቶቻችን ጋር ተገናኝተን ሙሉ ሰላም ሙሉ ምህረት እንዲያደረግልን እግዚአብሔርን ለምነዋለው። ከተረፈ አዲስ አበባ ላለው ወንድሜ እንኳን አደረሰ፣ ኤርትራና ኢትዮጵያ ላሉት ሁሉም ወንድሞች እህቶቼ እንኳን አደረሳችሁ። በአጠቃላይ የኢትዮጵያና የኤርትራ ሕዝብ ለሁላችንም መልካም የእንቁጣጣሽ በዓል እያልኩኝ ምኞቴን አስተላልፋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ አበባ የሆይ አበባ የሆይ ባልንጀሮቼ just seven it is a the ለዛሬ ለዘመን መለወጫ በዓል ያሰናዳናቸው መሰናዶች ይህን ይመስላሉ። ዝግጅታችንን ከማጠናቀቃችን በፊት የዕለቱ አቀናባሪያችን ኤልያስ አስማረ ሞቅ ያለ የአዲስ ዓመት ዜማ ይጋብዛችኋል። ምሽቱን ሳስተናግዳቸው የቆየውት ስመኝሽ የቆየነኝ አዲሱ ዓመት የሰላም የፍቅር እና የፍስሐ ይሁንላችሁ እያልኩ በምሽቱ ዋና አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም እሰናበታለሁ። በፌስቡክ ገጻችን አት ቪኦኤ አማሐሪክ በትዊተር ሃሽታግ ጋቢና ቪኦኤ እንዲሁም በኢሜይል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየታችሁ ላኩልን። መልካም በዓል! መልካም አዲስ ዓመት! አበባ የሆይ ባልንጀሮቼ ቁሙ በተራ it is surrender. and our